ለወትሮው የገና በዓልን ስታከብር በአገር ጎብኚዎች የምትደምቀው ቤተልሔም ዘንድሮ ቀዝቀዝ ብላለች እየተባለ ነው። አሶሽተድ ፕረስ እንደዘገበው የኢየሱስ ክርስቶስ የትውልድ ቦታ ቤተልሔም ትናንት አየሯ ቀዝቃዛና ዝናባማ ብቻ ሳይሆን የጎብኚዎቿም ቁጥር ሳስቶ ነበረ ብሏል። በተለይ በእስራኤልና በዌስት ባንክ የሚኖሩ አረብ የክርስትና እምነት ተከታዮች ባለፉት ሳምንታት በፍልስጤማውያኑና በእስራኤል የጸጥታ ኃይሎች መካከል የተቀሰቀሰው ግጭት ወደ ቤተልሔም ለማምራት እንከን ሆኖባታል ቸዋል እየተባለ ነው። የገና በዓል አከባበር ምን ይመስላል? የዚህ የገና በዓል በቤተልሔም እና በኢየሩሳሌም አካባቢ ላይ ብዙ ቱሪስቶች አይገቡም፣ ቀዝቃዛ ይሆናል የሚል ነገር ነበረ፣ ግን እንደሚባለው አይደለም። ቤተልሔም አሁንም ሰው አለው፣ በደንብ ነው የሚከበረው ስለዚህ በዛ አካባቢ ላይ እንደሚነገረው አለመሆኑን ነው። አሁን እኮ ያለው ችግር በዚህ በጋዛ አካባቢ ራቅ ያለ ነው። ከቤተልሔምም ከኢየሩሳሌምም ራቅ ያለ ነው። ራማላም ይሄን ያህል ችግር የለበትም። ችግር የለበትም ስልህ የአመፁን ጉዳይ ነው። ችግሮች አሉ፣ ግን የአመፁ ጉዳይ ነው። አሁን የሴኪሪቲውን የደህንነትን ጉዳይ እንኳ ኢየሩሳሌም ዋና ከተማ ናት ተብሎ ከታወጀ በኋላ በዩናይትድ ስቴትስ ፕሬዚደንት አማካኝነት የሴኪሪቲውን ስትመለከት እንደማናቸውም ጊዜ እንደነበረው አይነት ነው። ስለዚህ ደህና ነው ማለት ይቻላል። አውሮፕላኖች ይመጣሉ፣ ቱሪስቶች እንትን ያደርጋሉ። ግን በዚህ በዜና ማሰራጫ በጣም አስፈራሪ የሆኑ ነገሮች ይሰማሉ። ቤተልሔም ግን በደንብ ተከብረዋል። ቅድም እንዳልከው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ነች ሲሉ የሰጡት እውቅና የቀሰቀሰው ቁጣ አለ። የቤተልሔም ከተማ ከንቲባ አንቶን ሳልማን በዓል አከባበሩን እንዳቀዘቀዘው ተናግረዋል። ከንቲባው እንዲያውም ውሳኔው በቀሰቀሰው ቁጣ የተገደሉ ፍልስጤማውያንን ለማሰብና ቁጣና ሀዘኔታቸውን እንደዚሁም ውሳኔው ተቀባይነት እንደሌለው ለመግለጽ የበዓል አከባበር ስነ ስርዓቶቹን ከወትሮ መቀነሳቸውንም ተናግረዋል። ውሳኔው ምን አይነት ተጽዕኖ ፈጠረ? ውሳኔው ተጽዕኖ አለው። ተጽዕኖ እንግዲህ አካላዊ ተጽዕኖ፣ ሳይኮሎጂካል ተጽዕኖ ምን እያልን ልንሄድ እንችላለን። የቤተልሔምን ከንቲባ ያን የተናገረው መናገር ነበረበት። ገብተዋል ምክንያቱም የሌሎቹን ስሜት ሊጎዳ ስለሚችል ለሱም የስልጣን ጊዜያቶች ምልህ አደጋ ሊኖረው ስለሚችለው እንግዲህ ያንን ማለት አለበት። በተግባር ግን ስትመለከተው ቤተልሔም በደንብ እየተከበረ መሆኑን ነው። ችግር አለ፣ ችግር በደንብ አለ። የስሜታዊ ችግር ስሜታዊ መቃወስ ሁኔታዎች አሉ። ግን የጸጥታ ጉዳይ እንዳልኩ ከኢየሩሳሌም ቤተልሔም ቅርብ ነው። ካለሁበት አካባቢ ላይ ትሄዳለህ፣ ትመጣለህ፣ እንደ ድሮው ነው። መኪናዎቹም ይሄዳሉ፣ ሰዎችም ይሄዳሉ ምግብ ቤቶቹም ካፌዎቹ፣ ምናምን ክፍቶች ናቸው። ቱሪስት በጣም ብዙ ቱሪስቶች አሉ። በቱሪስቶቹ ዘንድ በአገር ጎብኚዎቹ ዘንድ ያለው መንፈስ ምን ይመስላል? ወደዚህ ሀገር ከመግባታቸው በፊት የዜና ማሰራጫው በጣም ኃይለኛ የሆነ ፕሮፓጋንዳ አካሄዶ ስለነበረ ስጋት ነበራቸው። ከገቡ በኋላ ግን ይሄን ያህል እንዳልሆነ ነው። በተለይ በቱሪስቶች ላይ በቱሪስቶች ላይ ምንም አይነት ችግርም የለም። የስሜት የመረበሽ ሁኔታዎች አሉ፣ እነዛ ማለት ስጋቶች አሉ። ከአሁን አሁን ግን ጋዛ አይደለም ይሄ ሁኔታ በጣም ከፍተኛ አመፅ ያለው በጋዛ ነው። ጋዛ ደግሞ በጣም የራቀ ነው። ከዚህ ከቤተልሔምም፣ ከኢየሩሳሌም የራቀ ነው። ችግር የለም እያልኩ አይደለም። ችግሮች አሉ። ደስተኛ ያልሆኑ እና ደስተኛ የሆኑ ሰዎች አሉ። በኢየሩሳሌም ምክንያት እስራኤላዊ የሆኑት አረቦች ግን ለነሱ አዲስ እንዳልሆነ ነው። ከሺ ዘጠኝ መቶ አርባ ሰባት አመተ ምህረት ጀምሮ እንዲህ አይነት ነገሮች አሉ። በክርስትና እምነት ውስጥ የተለያዩ አብያተ ክርስቲያናት መሪዎች ቤተልሔም እና እዛ አካባቢ ይገኛሉ። የሰጡት መግለጫ አለ። ምን ላይ አተኮሩ? ምን አሉ? ሃይማኖታዊ ቡራኬ ነው እንጂ ይሄ ነው የሚባል ነገር መግለጫ፣ በተለይ ኢየሩሳሌምን በተመለከተ እስራኤልን በተመለከተ አረቦችን በተመለከተ የተናገሩት ነገር የለም። ሁሉም አመት ባሉን ነው ያከበሩት። ዜናነህ መኮንን ከእስራኤል በጣም አመሰግናለሁ። እግዚአብሔር